በነገራችን ላይ የበአታ ገብረ ሕይወትን መላየን ለጊዜው አላገኘንም። አድማጮች ንጉሴም እንግዳውም ይቅርታ እንጠይቃለን። ወደ ፉገራ በፉገራ እንጓዘማ እንግዲህ አሁን የፉገራ ዜና በመባል የሚታወቀውን ምጸታዊ ወግ ዜናቸውን ጨምሮ ከኢትዮ ቲዩቦች አለማየሁ ገመዳና ሙክታር መሐመድ ጋር ወደ ጀመርነው ወግ ሁለተኛ ክፍል ነው የምናመራው። በቀጠሯችን መሰረትም የፈጠራ ባለቤትነት መብት ወይም ኮፒራይትና ማኅበራዊ ማህበራዊ መገናኛ ብዙሀን የሌሎችን ስራዎች የሚያሰራጩበትን አግባብ፣ ፈተናዎቻቸውን፣ መጪውን ብሩህ እድሎቻቸውንና እንዲሁም እቅዶቻቸውን በውጥን የያዟቸውን ትልሞች አዲስ ገጾች ዛሬ ሰፋ አድርገን እንቃኛለን። ሰፋ ማድረጋችንን እግዜር ይወቅልን። አዲሱ ባለፈው የራዲዮ መጽሔት ቅንብራችን የተነሳ አንድ አነጋጋሪ ነጥብ ቆየት ብለን መለስ ብለን እናስታውሳለን። በቅድሚያ ግን በፉገራ ዜና ባለፉት አስራ ዘጠኝ ዙር ዝግጅቶቻቸው በተለይ ስላወዛገቡና ጠንከር ብለውም ስላነጋገሩ ሁለት ዝግጅቶች ነግረውን ነበር። የቀደመው ውይይታችን የተቋጨው አለማየሁ፣ ሌላ የማስታውሰው አለ ሲለን ነበር፣ ውይይታችን የገታ ነው። ሌላ ማስታውሰው በሳውዲ አረቢያ ኢትዮጵያውያን ወገኖቻችን ላይ የደረሰውን ግፍ የሚመለከት አንድ ኤፒሶድ ሰርተን ነበር። እሱ ላይ ሳውዲ አረቢያ ሀገሪቱ እና ስደተኞች ላይ የሚያደርጉትን ግፍ የሚመለከት ኤፒሶድ ነበረ እና በዛ ዙሪያ ው ከእምነት ጋር በተያያዘ ትንሽ አወዛጋቢ አስተያየቶችም ደርሰውናል። ከዛ በተረፈ በአብዛኛው ፉገራ ኒውስ የሚታወቅበት አንድ ለየት የሚያደርገው ነገር ይሄ የመርማሪነት ባህሪ አለው። አሁን በቅርቡ የተለቀቀውም አስራ ዘጠነኛው ኤፒሶድ እንዲሁም ከዚህ በፊት በሼክ አላሙዲን ላይ የተሰራ ነበረ። የሚዲያ ተቋማትን ላይ የሚያጠነጥን እንደዚሁ የተሰራ ኤፒሶድ ነበረ እና የዚህ የመርማሪነት ባህሪ ስላለው ሾው ሰዎች በጣም የሚወዱት ከዛ አንጻርም ጭምር ነው የሚዲያ ተቋማት የማይሰሩትን ስራ ሰራችሁ ሁሉ የሚል አስተያየት ይደርሰናል ወይ? የቀደመውን የፉገራ ዜና በተመለከተ የሚሰጡ አስተያየቶችን እንደ አንድ የዝግጅቱ አካል አድርጎ የማቅረብ ዝንባሌ ያለ፣ በግልጽም የተባሉትን ያነሳና ስሙና ገጹን የማናውቀው የፉገራ ተዋናይ በቀልድ አቀልድ ለዛ መልሶች ይሰጣል። ጠንከር ያሉ ትችቶችን በማስተናገድ ይታወቃል። እስከ ተመለከትኳቸው ድረስ፣ ስንቶቹን እንደምታቀርቡ እርግጠኛም ባልሆን፣ ከሚቀርቡት ትችቶች ውስጥ የሚተቹትን አቅርቦ መልስ ሲሰጥ አንዳንዴም ሲቀበሉሉ እንሰማለን። ጥሩ ማሳያ ተደርጎ ሊወሰድ ይችላል። መመለሳችሁን እርግጠኛም ባልሆን እንደው እዚህ ገድም መነሳቱ አይቀርምና ያ ስምና ገጹን የማናውቀው የፉገራ ዜና አንባቢ ዝግጅቱን የሚያቀርበው ሰው ታውቋል? ለመሆኑ ሰዎች ያውቁታል? ዛሬ ምናልባት እንግዲህ ምናልባት እስከ ዛሬም ላላዩት ሰዎች በሬዲዮ ይሄንን ለሚያዳምጡ ምናልባትም ዛሬውኑ ይህንን በሚያዳምጡበት ጊዜ ኮምፒተር አጠገብ ሆኖ ማየት የማይችሉ ሰዎች ትንሽ አይዲያ እንዲኖራቸው ስለ ሾው ሾውን የሚያቀርበው ዜናውን አንባቢው ሰው ፊቱን በአንድ ብር በኢትዮጵያ አንድ ብር ባለው ሰውዬ በተሰራ ማስክ ፊቱን ሸፍኖ እና እጁን ደግሞ በጓንት ሸፍኖ ነው የሚያቀርበው ዜናውን። የአሉላ ጥያቄ መሰረት ያደረገው ለዛ ነው። አይታይም መልኩ መልኩም፣ ስሙንም አናውቀውም። እንዳልከው ወደ ኋለኛው ዝግጅቶቻችሁ ላይ ጓንቲ አጥልቆ መቅረብ ጀመረ እጁን እናይ ነበር። ወደ መጀመሪያ አካባቢ ግን የአንድ ብር ጭምብሉን እንዳጠለቀ ነው የምናየው፣ እና ለምን እንደተደረገ መገመት ቢቻልም ለአድማጮች የሰጠኸው ስዕል ትክክል ነው። ሙክታር እስኪ ግን ገፋ አድርገ መልስልኝ። መጀመሪያ ጥያቄን ሳዘነጋ ዛሬ ልናውቀው እንችል ይሆን? ሙክታርና አለማየሁ አለመሆናቸውን ማረጋገጫ አለን። መጀመሪያ ያው ጎንበስ ሲል መላጣውን እያዩ ምናምን በቃ እንደውም ስሙ ሁላ መላጣው ተብሎ ነበር። እና ያው በተለያየ መንገድ ያው ሽፋኖችን እየተጠቀምን ነው እስካሁን የቆየ ነው። አሁን እንደተነሳው ጓንትም ጭምር ማለት ነው። ይሄ የሆነበት ዋናው ትልቁ ምክንያት ርዕስ ላለመሆን ነው። ርዕስ ላለመሆን ማለት ያው ዜናዎቹ ሲቀርቡ በተቻለ መጠን ጉዳዩ ላይ የሚነሱት ጭብጦች ላይ እንትን እንዲያተኩሩ እንዲያተኩሩ ስለ ሰውየው እንዳይሆን፣ አዎ ሰውየው ርዕስ እንዳይሆን ነው ሀሳቡ እና በሚነሱ ጉዳዮች ላይ ሰዎች ውይይት እንዲያደርጉ ወይንም ደሞ የሚያገኙትን መረጃ ወይንም የሚያገኙትን የመዝናኛ ዝግጅት በዛ እንዲደሰቱ እና ከዛ ፊት ለፊት የሚታየው ሰው እሱ ርዕስ እንዳይሆን ከሚል ነው ትልቁ እና፣ ስለዚህ የዛ ሰው ማንነት እስካሁን ድረስ ያው ድብቅ ነው። ወደፊትም እንደዛ ሆኖ ይቆያል። ደግሞ ትንሽ ለየት የሚያደርገው ነገር ሰዎች አሁን መጠየቁን ላቁመዋል። ማን ነው ይሉ ነበረ መጀመሪያ አካባቢ። አሁን ከመለመዱም የተነሳ የሾው የዛ ሾው የፉገራኒውስ አንዱ አካል ሆኗል፣ ማስኩ እና አዎ አንድ ብር ላይ ያለው ልጅ እረኛው፣ የእሱ ምስል መሆኑ ደግሞ ማንም ሰው ራሱን በዛ ውስጥ ማየት የሚችልበት ነው። ያ ፉገራኒውስን የሚያቀርበው ሰው ማንም ሰው ሊሆን እንደሚችል እያንዳንዳችን መግለጽ የሚችል እንደሆነ የሚያሳይ ነው። የተመረጠበት ምክንያትም እሱ ነው። ስለ ሊጨምርበት እሺ፣ አስረኛው የስሶር ላይ ማነው እሱ ለምን መልኩን አሳይም? ማስኩን ያውልቅ ምናምን የሚባሉ ነገሮች ነበሩ። እና ህዝብ ወስኖ ማስኩ ይውለቅ የሚል ከሆነ ምንድን ነው የሚባለው? ሰርቬ አድርገን ነበር እና በዛ መሰረት አብዛኛው ሰው አይውለቅ ይቆይልን ስላሉ፣ በሀያኛው የክሶች ተመልሰን ይህን ጥያቄ እናነሳዋለን ብለናል። እስኪ ያነሱት እንደሆነ እናያለን። ሀያኛው ላይ በዛ ብለን ያጠለቀው ጭምብል ይውለቅ የሚል ለመጠየቃችሁ የምንሰጠው መልስ ካለ ልናውቀው ነው ማለት ነው። ያው በድምፅ ብቻ ነው እስካሁንም የቆየው። ወደ ስልሳ ምናምን ፐርሰንት እንዳይወልቅ የሚል ያው የህዝብ ድምፅኛ ስለምናከብር እስካሁን ሳይወልቅ ቆይቷል እና ድጋሚ ተጠይቆ እንግዲህ ህዝቡ የሚለውን ደግሞ እንሰማለን። ግሩም ነው። የህዝብ ድምጽ ማክበራችሁን ወድጃለሁ። እንግዲህ ማረጋገጫው ላይ ባይሆን በፍተሻው እናግዛችሁ ይሆናል እናንተ ያገኛችሁትን ድምጽ ቆጠራው ላይ ምናልባት እንመጣ ይሆናል። መልካም አለመታወቁ የውበቱ አንድ አካል መሆኑን መግባባት የሚቻል ይመስለኛል። ሰዎች እንዲያውቁ የቀረ ነገር መኖሩ እንዲፈልጉ ማድረጉም በአንድ በኩል ጥሩ ስሜት ያሳድራል። በሌላ በኩል ደግሞ ቅድም ከጠቃቀስኳቸው ቸው መሰረታዊ ምክንያቶች በተጨማሪ የዛ ገጸ ባህሪ ማንነት የምታነሷቸውን አወዛጋቢ ርዕሶች በሰውየው ማንነት እንዳይገድበው የሚረዳው ይመስለኛል። ዛሬ የተለያየ ሀሳብ የያዙ ሰዎች ከማንነታቸው ጋር አጣምሮ በሚመለከቱበት ነጻነትን በሚገድቡበት እገሌ እንዲህ ስለሆነ ነው ከመባል የሚያዳ ነው ይመስለኛል። በአንድ አቅጣጫ ሲታይ በትክክል አንደኛውም ምክንያት እሱ ነው። እና በዚህም አጋጣሚ ደግሞ እንደገና እንደዚህ የምትለው እንደዚህ ስለሆንክ ነው የሚለው አተካራ ውስጥ አይገባም። ምክንያቱም ማንነቱ እዚሁ ድብቅ ነው አይታወቅምና። እዚህ ላይ አንድ ነገር ለመጨመር ነው፣ አሁን የተነሳው ነገር በጣም በጣም ወሳኝ ነጥብ ነው። ምክንያቱም ብዙ ጊዜ ያው በፉገራ ዜና ላይ የሚነሱት ፖለቲካዊ ጉዳዮችም በጣም በብዛት ስላሉበት በማህበረሰባችን ውስጥ ብዙ ጊዜ እንዲህ አይነት አመለካከት ያለው እንዲህ አይነት ሰው ነው የሚል ታርጋ የመለጠፍ ነገር ብዙ አለና ከዛም ነጻ ያደርገዋል። በአብዛኛው ፉገራ ኒውስን የሚመለከት ሰው ይህማ የእንትን ደጋፊ ነው ምናምን ሊል አይችልም። ምክንያቱም ማናቸውንም አይነት ሰዎች፣ ማናቸውንም የፖለቲካ ሰዎች፣ እንትን እምነት ተከታይ ወይንም የእንትን ብሔር ሳይባል በነጻነት ሆኖ አመለካከቱን ማቅረብ እንዲችል ጭምብሉን ማጥለቁ በጣም ረድቶታል ብዬ አስባለሁ። ረድቶታል የሚለው ልስማማ። አቶ ፉገራ ነው ማን ነው የምንለው? ፎጋሪው ነው ብዙዎቹ የሚሉት ፎጋሪው ዜና አቅራቢ በሚለው ነው። ያዘ ስለ ፉገራ ዜና አቅራቢው ማንነት ይህን ያህል ከተነጋገርን እስኪ ስለ ይዘቱ ገፋ እናድርግ። አንዳንድ በሚቀርቡበት ወይም ደግሞ የቀልድ ቀልድ ለዛ መነጣጠር ባለበት መንገድ ላይ ሰዎች ምንም እንኳ ሁልጊዜ የሚስማሙም ባይሆን ከቀረቡትና እንዲቀርቡ ከሚጠበቁት ጋር እያዛመድን አንዳንድ ጭብጦችን እንድናነሳ የሚያግዝ ይመስለኛል። ይሄ የርዕስ አመራረጥ በቀልድ የሚተረከው ወይም ደግሞ የሚነሳው ርዕስ በተለይ ሰው ሆኖ ሲቀርብ፣ ምክንያቱም በሰዎች ላይ ነውና ቀልዶች የሚነገሩት የማዋረድና የማጣጣል ዝንባሌ እስካልታከለበት ወይም ያ ዋና ነገሩ ባልሆነበት ተጠያቂ መሆን ያለባቸው ተጽዕኖ አድራጊ የሆኑ የታወቁ ሰዎች ወይ ስልጣን ያላቸው መሆኑ ምንም እንኳን የራስ ሲሆንና ያ ሰው በሱ ላይ የተነጣጠረ ሲሆን በግል እንደቀረበበት አድርጎ ከመውሰድ ባሻገር ማየት ከተቻለ በሌላውም ዓለም የኩምክና አቀራረቦችን እንደምናውቃቸው በዚህም በዩናይትድ ስቴትስ በጣም ገናና ስም ያላቸው የቴሌቪዥን ፕሮግራሞች የምሽት ፕሮግራሞችን ጨምሮ በመድረክም የሚቀርቡት ላይ እንደምናየው ትኩረት የሚደረገው በተራው ሰው ላይ ሳይሆን ይበልጡን ስልጣን፣ ኃይል ባላቸው ሰዎች ላይ ነው። እና አመራረጣችሁን ይመስላል ዛሬ ካደረጋችኋቸው ከምታምኑበት መንገድ ጋር ያነሳው ጥያቄ ጥሩ ጥያቄ ነው። ግን እንዴት ነው እነዚህን አርዕሶች የምንመርጠው? አንዱ ምንድነው ሰሞናዊ፣ አሁን በእንግሊዝኛ ክረንት ኢሹስ ምን ላይ ማየት እንፈልጋለን። አንዳንዶቹ ምክንያቱም ይሄ እንደቀደም አለማየሁ እንደጠቀሰው ኢንቨስቲጌቲቭ የሆኑ ስራዎችን ስለሆኑ ትንሽ ዘጌት ብለው የሚመጡበት ሁኔታም አለ። ግን በተሻለ መጠን በአሁን ባሉ ነገሮች ላይ ቶሎ ለሰውም ሳይረሳው በጉዳዩ ላይ ጭምጥ ለማስያዝ የፉገራኔው አመለካከቱን ለማሳየት በከረንት ሾዎች ላይ ፎከስ ማድረግ ይመርጣል። ያ ማለት ግን ኢንፎርሜሽኖች በተገኙ ጊዜ የተለያዩ ኢንፎርሜሽኖች ሊሆኑ ይችላሉ፣ መለስ ብሎ የቆዩም ቢሆኑ ጉዳዮች ላይ ማየታችን አልቀረም። በወቅታዊ ጉዳዮች ላይ ትኩረት ያደርገዋል፣ መረጃው እንደተገኘ ደግሞ አንዳንዴ መፍጠንና መዘግየቱ ሊኖር ይችላል እያልክ ነው የፉገራ ዜና ይላል፣ መቶ በመቶ ትክክለኛ ይላል። ወዲያውኑ ገና ከመግቢያው ነው የሚጀምረው። ምጽታዊ ያነጋገሩ በጭብጥ ደረጃ ግን አንኳር አነጋጋሪ ማህበረሰብን የሚያሳስቡ እንዳላችሁም ወቅታዊ ጉዳዮችን ጭምር ይዞ ነው የሚመጣው። አመራረጣችሁ ላይ የምትከተሉበትን መንገድ ጀመር አድርገሃል ሙክታር አለማየሁ ቢያሳስባችሁ ይሄ ነገር እንዲህ ያለ ነገር ሊያመጣ ይችላል የሚለው የጥናት መሰረቱንም ስታደርጉ በሌላ የኩምክና ለዛ ባላቸው ዝግጅቶች ላይ ብዙ ጸሐፊዎችም አሏቸው። የማዋዛቱን ቀልዳቀልድ ቀልድ ይዘቱን ኩምክናውን ጥሩ አድርጎ መጽሐፍ የሚፈለገውን ያህል ስለ ጭብጡም ስለ ጉዳዩም አብጠርጥሮ ማወቅን ይጠይቃልና ቀለል ባለ አቀራረብ ማቅረብ ደግሞ ያን ያህል አጠፌታ ድካምም ስለሚያመጣ ወይም ችሎታ ስለሚጠይቅ እንዴት ነው የምታደርጉት? እንግዲህ ማንነቱንም ባናውቅ አሰራራችሁን ከጀርባ ያለውን በመጠኑ ሰረቅ አድርገን እንመልከት። አለማየሁ፣ አዎ፣ የፉገራ ዜናን አሰራሩን ስንመለከተው ሙክታር እንዳለው እንግዲህ በወቅታዊ ጉዳዮች ላይ የምናተኩር ቢሆንም ስራው ግን የቡድን ስራ ነው። የሚነሱ ጭብጦችን የሚመጡ መረጃዎችን በየቱ አቅጣጫ በሚቀጥለው ስራ ላይ እንሂድ የሚለውን ነገር በቡድን ነው የሚሰራው እና በዛ ቡድን ብዙ ውይይቶች ይደረጋሉ። ስራ ከመሰራቱ በፊት ይሄ ጉዳይ በየት በኩል እንየው፣ እንዲህ አይነት መረጃ ይሄኛው ትክክል ነው ወይ የሚሉ በጣም ሰፊ የሆኑ ውይይት ይደረጋሉ እና በዛ ውይይት ተመስርቶ የሚቀጥለው መረጃ የሚቀጥለው የፉገራ ስራ እንዲወጣ ይደረጋል እና ከጀርባ ብዙ የሚሰሩ ስራዎች አሉ። መረጃዎችን ማቅረብ ለምሳሌ ኢትዮ ቲዩብ ሚዲያ መሆኑ በራሱ ለፉገራ ዜና ትልቅ አስተዋጽኦ አለው። ምክንያቱም ሌላ ቦታ መሄድ አያስፈልግም መረጃ ፍለጋ ብዙዎቹ እኛም ጋር ስላሉ የቪዲዮ መረጃዎች ማለት ነው እና ዩቲዩብን እንደ አንድ የመረጃ ምንጭ አድርገን ስለምንወስደው ለፉገራ ኒውስ አንድ ግብአት ይሆናል ማለት ነው እና ከዛ ውጭ ግን ብዙ ውይይቶች እናደርጋለን በሚነሱት ይዘቶች ላይ፣ በፉገራ ዜና ላይ በሚቀርቡት ጉዳዮች ላይ የተለያዩ ውይይቶች፣ የተለያዩ ክርክሮች ተካሂደው ነው ሰው ጋር የሚደርሰው እና ከዛ አንጻርም መረጃዎቹ ትክክለኛ መሆናቸውንም ከማጣራት አኳያ ብዙ ጊዜ የሚዘገይበት ምክንያት አንዱ ከተመልካቾች የሚደርሱን በርካታ አስተያየቶች ውስጥ ግንባር ቀደሙ ብዙ ትቆያላችሁ የሚል ነው። ይሄ ደግሞ ስራውን በደንብ አጣርቶ ሰርቶ ለሕዝብ ማቅረብ ረዘም ያለ ጊዜ ስለሚወስድ ነው እና ከዛ አንጻር ነው። እና ይህን ይመስላል አሰራሩ።

Let's i and But you do? not quit I do i